spool ከ10 ዓመት ቆይታ በኋላ በእንግሊዝ ፕሪምየር ሊግ ዘንድሮ ዳግም ብቅ ያለው ላይስተር ሲቲ 32ተኛ ጨዋታውንም በድል አጠናቋል። ዋንጫውን በእጁ ለማስገባት ከእንግዲህ አራት ጊዜ ብቻ ማሸነፍ ይጠበቅበታል። በስፔን ላሊጋ ባርሴሎና በሪያል ማድሪድ ተሸንፏል። በጀርመኑ ቡንደስሊጋ ለረዥም ጊዜያት በጉዳት ተገልሎ የነበረው የባየር ሚንሽኑ ፍራንክ ሪቤሪ በመጀመሪያ ቀን ውድድሩ አየር ላይ ወደ ጎን ተንሳፎ ድንቅ ግብ ማስቆጠር ችሏል። አትሌት መሰረት ደፋር በካሊፎርኒያው የ5000 ሜትር የሩጫ ውድድር አሸናፊ መሆን ችላለች። በሜዳ ቴኒስ ውድድር ሰርቢያዊው ኖቫክ ጄኮቪች በተደጋጋሚ በማሸነፍ ግስጋሴውን እየቀጠለ ነው። በፎርሙላ 1 የመኪናሽ ቅድምድም የሉዊስ ሀሚልተን ስህተት ኒኮ ሮዝበርግን ለድል አብቅቶታል። ተጨማሪ ዘገባ ይኖረናል። በቅድሚያም አትሌቲክስ ዩናይትድ ስቴትስ ካሊፎርኒያ ውስጥ በተከናወነው የካርልስባድ የ5000 ሜትር የሩጫ ውድድር የሁለት ጊዜያት የኦሎምፒክ ባለድሏ መሰረት ደፋር አሸናፊ ሆናለች። መሰረት 5000 ሜትሩን አጠናቃ አንደኛ ወጣችው 15 ደቂቃ ከ02 ሰከንድ በመሮጥ ነው። ኬንያዊቱ ካሮሊን ኪፕኪሮይ 11 ሰከንድ ዘጊታ በመከተል ሁለተኛ ወጥታለች። የኔዘርላንዷ ሱዛን ኩጄካን በ15 ደቂቃ ከ28 ሰከንድ የሦስተኛነቱን ደረጃ አግኝታለች። በወንዶች ተመሳሳይ የሩጫ ውድድር ደግሞ ኬንያውያኑ አንደኛና ሁለተኛ በመሆን ተከታትሎ ገብቷል። ኢትዮጵያዊው ደበል የገዝሙ 13 ደቂቃ ከ38 ሰከንድ በመሮጥ ሶስተኛ ለመሆን ችሏል። ወደ እግር ኳስ ዜና ስንሻገር ቀዳሚ ያደረግነው የእንግሊዝ ፕሪምየር ሊግን ነው። በፕሪምየር ሊጉ በርካታ ቡድኖች 32ኛ ውድድራቸውን አከናውኗል። ሊቨርፑልና ኤቨርተን ግን ሁለት ተስተካካይ ጨዋታ ይቀራቸዋል። አንዳንድ ተስተካካይ ጨዋታ የሚቀራቸው ደግሞ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ዌስትሃም ዩናይትድ፣ ቼልሲ፣ ዌስት ፕሮሚች፣ ዋትፎርድ፣ ክሪስታል ፓላስ፣ ሰንደርላንድ እና ኒውካስል ዩናይትድ ናቸው። ማንቸስተር ዩናይትድ ኤቨርተንን አንድ ለዜሮ በማሸነፍ ለአውሮጳ ሊግ ለመሳተፍ የሚያበቃውን ደረጃ ለጊዜው ተቆጣጥሯል። በአንድ ነጥብ የሚበልጠውና 54 ነጥቦችን የሰበሰበው ማንቸስተር ሲቲ በርመስን አራት ለዜሮ በማደባይት ለሻምፒዮንስ ሊግ ማጣሪያ ለማለፍ የሚያበቃውን የአራተኛነት ደረጃ ይዟል። አርሰናል ዋትፎርድን አራት ለዜሮ በማንኮታኮት ለሻምፒዮንስ ሊግ በቀጥታ ለማለፍ ሁኔታዎችን አመቻችቷል። በ58 ነጥቡ በደረጃ ሰንጠረዡ ሁለተኛ ከሆነው ቶትናም ሆትስፐር ላይ ደረስኩ ብያለው ነው። በአራት ነጥብ ብቻ ነው የሚበለጠው። ቶትናም ሆትስበርግ ቅዳሜ ዕለት ከሊቨርፑል ጋር ባደረገው ግጥሚያ ነጥብ ጥሏል። ሊቨርፑል ለአውሮፓ ሊግ ማጣሪያ የነበረው ተስፋ ባያከትምም የጠበበ ይመስላል። ቼልሲ አስቶን ቪላን አራት ለዜሮ አንበርክኮ ነጥቡን 44 ማድረስ ችሏል። ሆኖም በአንድ ነጥብ ከሊቨርፑል ዝቅ ብሎ ዘጠነኛ ደረጃ ላይ ይገኛል። መሪው ላይስተር ሲቲ ትናንት ባደረገው ጨዋታ ሳውሳምተንን አንድ ለባዶ አሸንፏል። ቀበሮቹ በሚል ስያሜ የሚታወቁት ላይስተር ሲቲዎች ዘንድሮ የዋንጫው ባለቤት ለመሆን የቆረጡ ይመስላል። በተጫዋቾቻቸው ጥንካሬና ጉጉት ደስተኛ የሆኑት የቡድኑ አሰልጣኝ ክላውዲዮ ራኒየሪ በተደጋጋሚ ለማሸነፋቸው እምብዛም ዩኒዮን ሲሉ አልታዩም። ይልቁንስ ለጋዜጠኞች ሲናገሩ ይህ የጨዋታ ክፍለ ጊዜ ለእኛ ሲበዛ ምትሃታዊ ነው፣ የሚቀጥለው ክፍለ ጊዜ እንዳሁኑ አይሆንም ሲሉ ተደምጧል። አያይዘውም በተቻለ መጠን የአቅማችንን ለማድረግ እንጥራለን። አንዳንድ ቡድኖች ሶስት ለዜሮ አራት ለዜሮ ሊያሸንፉ ይችላሉ፣ እኛ አንድ ለዜሮ ለማሸነፍ ነው የምንታገለው። የራሳችን መንገድ ላይ ነው ማተኮር የሚገባንም ብሏል። በእርግጥም ላይስተር ሲቲ ከቀሪ ስድስት ጨዋታዎቹ አራቱን ካሸነፈ የፕሪምየር ሊጉ ዋንጫ ባለቤት ይሆናል። እንደ ጎርጎሪዮስ አቆጣጠር ከ1888 አንስቶ የፕሪምየር ሊግን ጨምሮ ለ73 ጊዜያት በእንግሊዝ ከፍተኛ ዲቪዚዮን ተሳታፊ የነበረው ቦልተን ዋንደረርስ ደግሞ አሁን ከሚገኝበት የሁለተኛ ዲቪዚዮን ሻምፒዮንሺፕ ዝቅ ብሎ ወደሚገኘው ወደ ሶስተኛው ዲቪዚዮን ሊግ ዋን ሊያሽቆለቁል ነው። ቦልተን ዋንደረርስ 26 ነጥብ ይዞ የመጨረሻ 24ተኛ ደረጃ ላይ ይገኛል። ቦልተን ዋንደረርስ በደህናው ጊዜ የኤፍኤ ካፕ ዋንጫን ለአራት ጊዜያት ወስዷል። ዘንድሮ ቡድኑ ቀንጥሎት ወደ ሶስተኛ ዲቪዚዮን ሊያሽቆለቁል የመጨረሻ ትንፋሹን እያጣጣረ ነው። ቦልተን ዋንደረርስ በ1888 የእንግሊዝ እግር ኳስ ሊግን ከመሠረቱት 12 ቡድኖችም አንዱ ነበር። ከዛው ከእንግሊዝ ሳንወጣ የለንደኑ ሐኪም ማርክ ቦናር ለ150 ስፖርተኞች ኃይል ሰጪ መድኃኒት ይሰጡ እንደነበር በድብቅ ካሜራ መጋለጣቸውን ሰንዴይ ታይምስ የተሰኘው ጋዜጣ ዘግቧል። የለንደኑ ዘጋቢያችን ድል ነሳው ጌታነህን በስልክ አነጋግሬዋለሁ። እንግዲህ እንዳልከው ታይምስ የተሰኘው በየሳምንቱ እሁድ ሁድ የሚታተም በሀገሪቱ አሉ ከሚባሉት ታዋቂ ጋዜጣ ነው። እና ይህ ጋዜጣ ዶክተር ማርክ ቦናርን ለአንድ መቶ ሀምሳ ምርጥ ሯጮች እና እንዲሁም ለተለያዩ ስፖርተኞች አበረታችና ኃይል የሚሰጥ ይሄንን እንግዲህ መድኃኒት ሰጥቻለሁ ነው የሚሉት ጋዜጣው፣ ዝም ብሎ እሳቸው እንደዚህ ብለዋል ብሎ ሳይሆን የጻፈው እሳቸውን በሚስጥር በቪዲዮ በማቅረብ ራሳቸው ሲናገሩ ነው ያሰማው። እና ይህ በጣም አስደንጋጭ ሁኔታ ነው የሆነው። እና የብሪታንያ የባህል እና የብዙሀን መገናኛዎች ሚኒስተር ጆን ዊቲንግተን በአስቸኳይ ምርመራ እንዲደረግ አዘዋል። ግን እሳቸው ከስፖርት ቡድኖች በስተቀር በስም ደረጃ የወጡትን ጋዜጣውም ገና አላቀረባቸውም እና እስካሁን ድረስ እነማን እንደሆኑ አይታወቅም። በቡድን ደረጃስ እነማን ናቸው? ከአትሌቶች ውጭ ታዋቂ እግር ኳስ ቡድኖችም ተጠቅሰዋሉ። ለምሳሌ እነ አርሰናል፣ ሌስተር ሲቲ፣ ቼልሲ፣ ሌሎች የተጠቀሱ አሉ። እስካሁን የተጠቀሱት ሶስቱ ቡድኖች ናቸው። ከእነዚህ እንግዲህ እነዚህ ሶስቱ ቡድኖች አንደኛው ያው ሌስተር የተሰኘው ነው። ሌላው ደግሞ አርሰናል ነው። በሶስተኛ ደረጃ ደግሞ የቸልሲ ቡድን ነው። እንደምታውቀው እንግዲህ የሌስተር ቡድን አሁን በብሪታንያ ያለውን የፕሪሚየር ሊግ የሚመራው ነው። አርሰናልም እንግዲህ የዋል ሌላው ተወዳዳሪ ነው። ቸልሲ እንኳን በዘንድሮ ውድድር ይሄን ያህል አይደለም። ነገር ግን እነዚህ ሶስት ቡድኖችም ዶክተር ቦናር ምንም አይነት የእነሱን ቡድን ወይም ለተጫዋቾቻቸው ይሄን አበረታችና ሀይል ሰጪ መድኃኒት አልሰጡም፣ ዘገባውም በእውነት ላይ እየተመሰረተ አይደለም፣ በሚል ማስተባበያ አካል ነው ያወጡት። እንዲያውም የቸልሲ የእግር ኳስ ቡድን ከዚያም አልፎ ዶክተር ቦናርድ ለቸልሲ ቡድን ምንም አይነት የህክምና አገልግሎት ያልሰጡና በቡድኑም አካባቢ ያልደረሱ ሰው ናቸው የሚል መግለጫ ነው ያወጣው። አንድ አትሌትን ልኮ ነው እንግዲህ ሰንዴ ታይምስ በድብቅ ቀርጾ እንደ አትሌት አስመስሎ ማለት ነው እና ይሄ ነገር ከተረጋገጠ ምን ሊከሰት ይችላል? ለምሳሌ ላይስተር ሲቲ ፕሪሚየር ሊጉን እየመራ ነው። ምን ሊፈጠር ይችላል? ይህ እንግዲህ ከታወቀ አሁን እነ ሌስተርም ቡድኖች ውስጥ ካሉም አርሰናልም ካለበት ከእነዚህ የኳስ ተጫዋቾች እንግዲህ የዚህ የብሪታንያ የስፖርት ፌዴሬሽኑ ወይ የተወሰነ ነጥባቸውን ይቀንስባቸዋል ወይም ከዘንድሮ ውድድር በጠቅላላውም ሊያስወጣቸው ይችላል። እንግዲህ የዚህ አይነት እርምጃ ነው ሊወስዱ የሚችሉት። ጥሩ ድል ንሳው ጌታነህ፣ ለሰጠህን ማብራሪያ ክልብ እናመሰግናለን። እግዜር ይስጥልን። እግዜር ይስጥልኝ። በጀርመን ቡንደስሊጋ በደረሰበት የጉልበት አደጋ ባለፈው የውድድር ዘመን በርካታ ጨዋታዎች ላይ መሰለፍ ያልቻለው የባየር ሚንሽኑ የክንፍ ተጫዋች ፍራንክ ሪቤሪ ትናንት ዳግም ወደ ሜዳ ሲመለስ አስደናቂ ግብ ማስቆጠር ችሏል። ጎትሰ ወደ ግብ አክርሮ የመታትን ኳስ የአንትራክት ፍራንክፉርቱ ግብ ጠባቂ ገጭቶ ሲመልስ ፍራንክ ሪቤሪ ወደ ጎን አየር ላይ ተንሳፉ በመምታት ከመረብ አሳርፏታል። በዚች ብቸኛ ግብ መሪው ባየር ሚንሽን ነጥቡን 72 አድርሷል። አይንትራክት ፍራንክፉርት ከሃኖቨር ጋር ወራጅ ቀጠና ውስጥ ይገኛል። ቬርደር ብሬመንን 3 ለ2 ያሸነፈው ቦሩሲያ ዶርትሙንድ በደረጃ ሰንጠረዡ 67 ነጥብ ይዞ ሁለተኛ ነው። ትናንት በቦሩሲያ ሚንሽን ግላድባ 5 ለ0 ድባቅ የተመታው ሄርታ ቤርሊን በ48 ነጥቡ ሦስተኛ ደረጃ ይዟል። በስፔን ላ ሊጋ መሪው ባርሴሎና ቅዳሜ ዕለት በሪያል ማድሪድ ሁለት ለ አንድ ተሸንፏል። ለሪያል ማድሪድ ካሪም ቤንዜማና ክሪስቲያኖ ሮናልዶ ግብ አስቆጥሯል። የባርሴሎና ብቸኛ ግብ የተቆጠረችው በጄራርድ ፒኬ ነው። አትሌቲኮ ማድሪድ ሰባ ነጥብ አለው። ሪያል ማድሪድ ነጥቡን 69 አድርሷል። ሁለተኛና ሶስተኛ ናቸው። በደረጃ ሰንጠረዡ ግርጌ የሚገኙት ሌቫንቴና ስፖርቲን ጂዮን ዛሬ ይጋጥማሉ። 19ኛ ደረጃ ላይ የሚገኘው ስፖርቲንግ ጂዮን በወራጅ ቀጠና ውስጥ በሚገኘው በጌታፍ የሚበለጠው በአንድ ነጥብ ነው። ሌቫንቴ በ24 ነጥቡ የመጨረሻው 20ኛ ደረጃ ላይ ተንጠልጥሏል። በፎርሙላ 1 የመኪና አሽቅድምድም የማርሴዲስ አሽከርካሪው ኒኮ ሮዝበርግ ትናንት ለድል በቅቷል። ሌላኛው የማርሴዲስ አሽከርካሪ ሌዊስ ሃሚልተን አጀማመሩ ላይ በፈጸመው ስህተት ሶስተኛ ወጥቷል። በፌራሪ የተወዳደረው ኪሚ ሬከነን ሁለተኛ ሆኗል። በሚያሚ የሜዳ ቴኒስ ውድድር ሰርቢያዊው ኖቫክ ጄኮቪች ማሸነፍ ችሏል። ማሸነፍ ብቻ ማይደል በሜዳ ቴኒስ ካለማችን ከፍተኛ ገንዘብ በመሰብሰብም ክብረ ወሰን መስበር ችሏል። ኖቫክ ጄኮቪች እስካሁን በማሸነፍ የተሸለመውን ወደ አንድ መቶ ሚሊዮን ዶላር ከፍ አድርጎታል። አርጀንቲናዊው የኳስ ጥበበኛ ሊዮኔል ሜሲን ጨምሮ 20 ምርጥ የዓለማችን እግር ኳስ ተጫዋቾች በሚሊዮን የሚቆጠር ገንዘብ ወደ ውጭ አገር በሕገ ወጥ መንገድ ማሸሻቸውን የፓናማ ሰነድ የተሰኘው ያፈተለከ መረጃ አጋለጠ። 11 ሚሊዮን የሚጠጉ መረጃዎችን ያቀፈው ሰነድ ከአውሮፓ እግር ኳስ ማኅበራት ኅብረት ኃላፊነት በሙስና ቅሌት የታገደውን ሚሼል ፕላቲኒንና የሊዮኔል ሜሲ አባትንም አካቷል። በስልጣን ላይ የሚገኙና የቀድሞ ባለሥልጣናት የነበሩ 12 የዓለም መሪዎችና 128 ታዋቂ ፖለቲከኞች እንዲሁም ባለሥልጣናት ይገኙበታል ተብሏል። ከዓለም መሪዎች መካከል የጁዶ ስፖርት እንደሚያዘወትሩ የሚነገርላቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ሰነድ ውስጥ ሰፍሯል። የፓናማ ሰነድ ያፈተለከው እምብዛም እውቅና ከሌለውና ጠንካራ ከሆነው መቀመጫውን ፓናማ ካደረገው ሞሳቅ ፎኔስካ ከተሰኘው የሕግ አገልግሎት ሰጪ ድርጅት ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማቸው ያለህን መልካም ጊዜ ጤና ይስጥልኝ።